በአዲስ አበባ ከተማ በመጨረሻው ዝቅተኛ ግብር ከፋዮች ላይ የተጣለው አዲሱ የቀን ገቢ ግብር ትመና ከገበያችን ጋር ፍጹም የማይገናኝና ከስራ ውጪ የሚያደርገን ነው ሲሉ ያነጋገርናቸው ነጋዴዎች አማረዋል። ምሬታችንንም የሚሰማን አጥተናል ብለዋል ነጋዴዎቹ። የመንግስት ኮሚኒኬሽንስ ጉዳዮችን ጨምሮ ጉዳዩ በቀጥታ ይመለከታቸዋል ያልናቸውን የገቢ ግብር ሰብሳቢ መስሪያ ቤቶች ምላሽ ለማግኘት ያደረግነው ጥረት አልተሳካም። ጽዮን ግርማ ዝርዝሩን ይዛለች። በአዲስ አበባ ከተማ ያለ ገቢና ወጪ የሂሳብ መያዣ ሰነድ ወይም ቁርጥ ግብር በቀን ገቢያቸው ግምት ብቻ ግብር እንዲከፍሉ የሚደረጉ ከከፍተኛና መካከለኛ ገቢ በኋላ ያሉ ደረጃ ሀመር ውሃ የሚል መጠሪያ ያላቸው ግብር ከፋዮች አዲስ የተጀመረው የግብር ትመና ከገበያቸውና በሀገሪቱ ካለው የመብራት አቅርቦት ጋር ፍጹም የማይጣጣም እንደሆነ ገልጸው አማረሩ። በዚህ ዘገባ ውስጥ ለማሳያነት ያነጋገርናቸው በንፋስ ስልክ ላፍቶ ክፍለ ከተማ ስር ከሚገኙ ነጋዴዎች መካከል ሲሆን የተጣለው የግብር ትመና ከምንቋቋመው በላይ በመሆኑ ወደ ሁለት ሺ የምንሆን ሰዎች አርብ ሰኔ ሀያ ሶስት ሁለት ሺ ዘጠኝ ዓመተ ምህረት ገፍተን ወደ ቀበሌው ግብር መሰብሰቢያ ሄደን አቤቱታ አቅርበን ነበር ይላሉ። ስሙን እንዳልጠቅስ የጠየቀኝ አንድ የ ሰላሳ አምስት አመት ወጣት በስሩ ሰራተኞች እንዳሉና ከአምስት በላይ ቤተሰቦችን እንደሚያስተዳድር ገልጾ በአዲሱ የግብር ትመና የተለያየ አይነት ግን ደግሞ ከፍተኛ ገንዘብ በቀን ገቢ ግምትነት እንደተተመነባቸው አሁን የግብሩ ጉዳይ አነስተኛ ጀበና ቡና በረንዳ ላይ ቤት ተከራይተው መስራት የማይችሉ በረንዳ ላይ የተቀመጡ ሴቶች ሁላ እስከ ሁለት ሺ ብር ተጥሎባቸዋል። በቀን ገቢ ማለት ነው። አሁን እኛ ለምሳሌ ጸጉር ቤት በቀን እስከ አንድ ሺ ብር ተጥሎብናል። እኛ በቀን አንድ ሺ ብር የሚባለውን ብር ቆጥረን እንኳን አናውቀውም። በቀን መብራት አምስት ስድስት ጊዜ ይጠፋል። አራት ቀን ሙሉ ሊጠፋበት ቀን አለ። በሳምንት ውስጥ ወይ አንድ ቀን ወይ ሁለት ቀን የምንሰራበት ቀን ሁላ ነው ያለው ይህም ብር እኛ ለመክፈል ምንም ከኑሮ ጋር ከቤክራይ ጋር ከቀለባችን ጋር ምንም የማይመጣጠን ነው። ይህን ወጣት እርሱ በሚያስተዳድረው የጸጉር መስሪያ የንግድ ቤት በቀን ገቢነት የተተመነበትን ጠይቄው ነበር። እኔ አሁን ለምሳሌ ጸጉር ቤት ነው የምሰራው። ስድስት መቶ ብር ተጭኖብኛል። እንግዲህ ይሄ የአዲስ አበባ ዳር የሚባለው ላይ ነው እንግዲህ አና ማርያም ማለት ነው። የቀን ገቢ ስድስት መቶ ብር። አሁን ከሚገርምሽ በዚህ ሳምንት ትላንትና ወደ ሶስት ሰዓት አካባቢ መብራት የጠፋ ዛሬ ወደ ስምንት ሰዓት አካባቢ ላይ ነው መብራት የመጣልን እና ምንም ስራ አልሰራንም። በእንደዚህ አይነት በቀን ስንቴ መብራት በሚጠፋበት ሀገር ላይ ስድስት መቶ ብር በቀን ገቢ በቃ እኔ ልነግርሽ አልችልም። በቀን ስድስት መቶ ብር አይደለም እኔ አሁን በዚህም ሰዓት መቶ ብር አልሰራውም። እና በጣም የሌለ ጫና ነው እያደረጉብን ያሉት። ወጣቱ ከግብሩ በተጨማሪ የዛሬ ዓመት በዚሁ አካባቢ ይኖርበት የነበረው ቤት ሰነድ አልባ ህገ ወጥ ተብሎ እንደፈረሰበት ይገልጻል። ወጣት ኔ ብዬሻለው ሰው ሀገር ከመሰደድ ብለን በሀገራችን ሰርተን እንለወጣለን ብለን ያለችንን አሟጠን የልጅነት ወዛችንን ጨርሰን ቤት ሰርቼ ነበረ። ቤቱን የሰራሁት በሁለት ሺህ አንድ ዓመተ ምህረት ነው ነው አይዟችሁ፣ ይሄ እናንተ አካባቢ መኖሪያ ኤሪያ ነው። በርቱ ሲሉን የወረዳውና የክፍለ ከተማ ሹማምንት ሲያበረታቱን ቆዩ። አንዳንድ ልማት ኮብልስቶን ሰርተናል። ውሃ አስገብተናል። መብራት አስገብተን ተጨማሪ ትራንስፈርመር አምስት መቶ ሀያ ሁለት ሺህ ብር አካባቢ አዋተን። ለኮብል አንድ ሚሊዮን ስምንት መቶ ሰላሳ ሁለት ሺህ አካባቢ አዋተን። ብዙ ብዙ ብዙ ልማት አልምተናል። ትምህርት ቤት አሰርተናል። ይህ ሁላ አልምተን ሰኔ ሀያ ሁለት የልማት ሁለተኛ ክፍያ ተጠይቀን ሀምሌ አንድ ነው ቤታችን የፈረሰብን ማለት ነው። የዛሬ ዓመት ህገወጦች ናችሁ ተብለን ከሁለት ሺህ አንድ ጀምረን ስንኖር እስከ ሁለት ሺህ ስምንት ድረስ አስቢ ወልደንበት ከብደንበት የኖርነው ቤታችን እና የሁለት ሺህ አምስት ኮንዶሚኒየም ደግሞ ምዝገባ ሰነድ አልባዎችን ብትሆኑ እንዳትመዘገቡ ህጋ ይደረግላችኋል ብለውን ኮንዶሚኒየም ምድል አተናል ኮንዶሚኒየምም አልተመዘገብንም። ሰነድ አስገቡ ተብለን ሰነዱን ላስገብተናል እና ይሄን ሁላ ነገር አድርገን ቤታችን ያለአንዲት የአረብ ሀገር መንግስት እንኳን ለዜጎቻችን የዘጠና ቀን ማስጠንቀቂያ ከሀገራችን ውጡ ብሎ ቂያ ሲሰጥ እኛ በሀገራችን ላይ የዘጠኝ ደቂቃ ማስጠንቀቂያ አልተሰጠንም። እቃችን፣ ንብረታችን እዛ ላይ እንዳለ ወድሟል። ምንም የሌለን ምስኪኖች ድሀ ጎዳና ላይ የወጡ ስንት እኛስ፣ ወጣት በመሆናችን እየተንቀሳቀስን እንሰራለን። እናቶች፣ አባቶች ሜዳ ላይ ወርቀው አሁንም የተጣሉ ስንት ወገኖቻችን አሉ። ይገርምሻል። አሁንም በአሁኑ ሰዓት ማለት ነው። እና ይሄ ሁላ እንዳለ ወደ መንግስት ቅሬታ ጠረብን ነት ሞልቶናል እና እስካሁን አሳደዝ መንግስትን አቤት እያለን ይህ ምንም ለእኛ መፍትሄ የተሰጠን ነገር የለም። ምንም ነገር በዜግነታችን አረብ ሀገር ሄዱትን ወደ ሀገራችሁ ጉጅላሉ ሀገር አላችሁ ብለው እኛ በሀገራችን መኖር አቅቶናል። እኔ በአሁኑ ሰዓት ኢትዮጵያ ውስጥ መኖር ሲኦል ውስጥ እንደ መኖር ነው። በቃ መኖር አቅቶናል። ምንም ሰው ሁሉም ሕፃን ወጣት ሳይቀር ማማረር ነው በቃ በጣም ተሰቃይተናል። ፖሊዝም ብሎ መጥቶ መደብደብ ንግድ ልስራ ስት ይሄ እንደዚህ አይነት ነው በቃ። ግብሩ ማስቸጋሪ ሁኔታ ውስጥ ነው ያለ በቃ። ይህ ወጣት እንደሚለው ይህ የእኔ የአንድ ሰው ታሪክ ነው የአካባቢው ማህበረሰብ ያለበትን ችግር ምሳሌ እንጂ ሙሉ ስዕል አያሳይም። ባለፈው አርብ በሁኔታው እጅግ በመማረራችን ወደ ሁለት ሺህ የምንሆነው ሰዎች ተሰባስበን ለአቤቱታ ብሄድንበት ጊዜ አገሪቱ በአስቸኳይ ጊዜ አዋጅ ስር ስላለች እንዲህ ማድረግ አትችሉም ተብሎ እንደ ወንጀል ተቆጠረብን ይላል ሌላው በተመሳሳይ ስራ ውስጥ ያለ ወጣት የሚሰማን ፍለጋ ከአንድ ሺህ አምስት መቶ እስከ ሁለት ሺህ የምንሆን ቀበሌው ግብር የሚሰበስብበት ቦታ ሄደን ነበር ይላል። መጀመሪያ የከፈልበት ቀበሌው ነው። ከዛ በኋላ ለመወያየት ብለው የወጣቶች ማዕከል አለ እዛ ነው እንወያይ ብለው ከዛ በኋላ ምንድን ነው ያደረጉት? ደረጃ ሀመርኋ እና ደረጃ ልብለን እንክፈላችን አነጋግራችን ብሎ ሲሉ አይ ግብሩ ሁለቱም እኩል ስለሆነ አንድ ላይ አነጋግሩን በሚል ሲባል ያን ጊዜ የሰውም ወደ ክፍለ ከተማ ለማሰማት ከወረዳው ሲወጣ ያን ጊዜ ፖሊስ የፖሊስ ኃይል መጣ። በቃ ቀጥታ ያደረጉት ሰማ አላችሁ ማዳመጥ ነው ያለባችሁ። ከዛ በኋላ ምንም ለመስማማትም ለመደማመጥም ድል ስላልነበረ የሚሰማም ሰው የለም። አሁን ጭራሽ ያንንም ለመጠየቅ ሲባል የሚሉት እነሱ ወደ ሌላ ነው የሚያዞሩት፣ የሚያስሙን እንጂ እነሱ እንስማችሁ የሚልም አካል የለም። ወጣቶቹ ቅሬታ ካላችሁ ኮሚቴ ምረጡ ተብለን ነበር ኮሚቴ ብንመርጥ ይታሰራሉ የሚል ስጋት ስለነበረንና ጥያቄያችንም አንድ አይነት ያላግባብ የተጫነብን ግብር ይቀነስልን የሚል በመሆኑ ኮሚቴ ለመምረጥም በኮሚቴነት ለመመረጥም ፍላጎት ያሳየ ሰው አልነበረም ይላሉ። ሁለተኛው ስሙን መግለጽ ያልፈለገው ይህ ወጣት በአጠቃላይ የተደረገው ትመና ከእውነታው ጋር የተቃረነ ነው ይላል። አንድ ሰው እነሱ የሚሉት ሀያ ሁለት ሰዓት ቆሞ መስራት አለበት በሁለት ወንበር ላይ ያለች ወንበር ናት እንግዲህ ስድስት መቶ ወንበር ለመስራት በቀን ሀያ ሁለት ሰዓት ቆሞ መስራት አለበት ለአንድ ሰው ቢያንስ አርባ ደቂቃ እንኳን ቢፈጅበት እና ይሄ በምን እሳቤ በምን ስል የተመሰሩት አልገባንም ህንጻዎችን ተጠግተው ቡና በሚሸጡ ነጋዴዎች ላይ የተጣለውን ግብር ሲያሰሉት ደግሞ አንዲት ቡና ነጋዴ የተጣለባትን ግብር ለመክፈል ሶስት መቶ ሲኒ ቡና በቀን መሸጥ አለባት ይህ ደግሞ ፍጹም የማይታሰብ ነው ይላሉ አዲሱ ትመና ደረጃ ሀመር ውሀ የተባሉትን ግብር ከፋዮችና የዛሬ አስር ዓመት ዶክተር አርከበ ቁባይ የአዲስ አበባ ከተማ ከንቲባ በነበሩበት ጊዜ ባመጡት አዲስ ሀሳብ የተቋቋሙትና በተለምዶ አርከበ ሱቅ የተባሉት የመንገድ ላይ አነስተኛ መሸጫ ሱቆች ላይም ከፍተኛ የቀን ገቢ ግምት እንደተጣለባቸው ይናገራሉ። ወጣቱ አሁን እርሱ ባለበት አካባቢ ያሉ ሰዎች በአስጨናቂ ሁኔታ ውስጥ መሆናቸውን ይገልጻል። አሁን ከተማው በሙሉ ምንም ስራም የሚሰራም ሰው የለም። በሙሉ ጭንቀት ላይ ነው ያለው። በሙሉ ነገ እንዘጋለን ተረከቡን የሚለው እንጂ ያለው የሚያዳምጥም አካል ሲኖር እኮ ነው። የሚያዳምጥ አካል ሲኖር መፍትሄ ያገኛል። መነጋገር ይቻላል ግን ግር ማነጋገር የሚፈልግም የለም፣ የሚነጋገር አካል የለም። የነጋዴዎቹን ቅሬታና ቤቱታ ይዘን ምላሽ ለማግኘት አዲስ አበባ ከተማ አስተዳደር ኮሚኒኬሽን ጉዳዮች ጽህፈት ቤት፣ የፌዴራል ኮሚኒኬሽንና የአዲስ አበባ ገቢዎች ቢሮ ደውለን ነበር ስልካቸው ስለማይነሳና ና አንዳንዶቹም ስብሰባ ላይ መሆናቸውን ስለገለጹልን አልተሳካም። ምላሻቸውን ይዘን ለመምጣት ጥረታችንን እንቀጥላለን። በሌላ በኩል በሚያዝያ ወር የኢትዮጵያ ገቢዎችና ጉምሩክ ባለስልጣን ላለፉት ስድስት ዓመታት የቀን ገቢ ግብር መረጃ ላይ ጥናት ባለማካሄዱ በህግ ተገዥነት ላይ ትልቅ ጫና መፈጠሩን ገልጾ የአዲስ አበባ ከተማን የቀን ገቢ ግምት ጥናት ለማካሄድ ቅድመ ዝግጅት ማጠናቀቁን ለሀገር ውስጥ መገናኛ ብዙኃን ገልጾ ነበር። በጥናቱም የ331ሺ ግብር ከፋዮችን የቀን ገቢ መረጃ ጥናት በ30 ቀናት ውስጥ እንደሚያጠናቅቅም አስታውቆ ነበር። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።